በቢሊዮን የሚቆጠር የገንዘብ ጉድለትና ያልተወራረዱ የሂሳብ ሰነዶች መኖራቸውን፣ ገንዘብ ለታቀደለት ሥራ ያለመዋሉን የሚያሳዩ ሪፖርቶችን ፌዴራሉ ዋና ኦዲተር መስሪያ ቤትና የክልል ጠቅላይ ኦዲተር መስሪያ ቤቶች የመንግሥት በጀት አጠቃቀምን በተመለከተ ለሕዝብ ተወካዮች ምክር ቤት በሚያቀርቧቸው ዓመታዊ ሪፖርቶች ላይ በተደጋጋሚ ያሳውቀዋል። በቅርቡ የወጡ ሪፖርቶችም የሚያሳዩት ይህንኑ ነው። ኦዲተር መስሪያ ቤቶቹ ጉድለቶች መኖራቸውን በሚያሳውቁበት ጊዜም አቃቤ ሕግ ወይም ጸረ ሙስና ኮሚሽን በጉዳዩ ገብተው እንዲያጣሩም ይመክራሉ። በዚሁ ጉዳይ ላይ ያነጋገርናቸው ሁለት ምሁራን ግን የመስሪያ ቤቱ የጉድለት ሪፖርት ከዓመት ዓመት እየጨመረ ከመምጣት ውጪ በጉድለቱ ማንም ሲጠየቅ አለማየታቸውን ይናገራሉ። በዚህ በኩል ግብር እየሰበሰቡ፣ በሌላ በኩል ጎደለ ማለት በሀገሪቱ ተጠያቂነት ያለበት አሰራር ያለመኖሩን ያሳያል ይላሉ ምሁራኑ። ጽዮን ግርማ ተጨማሪ ዘገባ አላት። የፌዴራል ዋና ኦዲተር መስሪያ ቤቱም ሆነ የከተሞችና የክልል ኦዲተር መስሪያ ቤቶች የተቋቋሙት በመንግስት ስልጣን አስተዳደር ስር ተጠሪነታቸውም ለሕዝብ ተወካዮች ምክር ቤት ነው። መስሪያ ቤቱ በየአመቱ ሪፖርት በሚያቀርብበት ወቅት በቢሊዮን የሚቆጠር ገንዘብ ሊወራረድ እንዳልቻለ ወይም ጉድለት እንዳለ በሚሊዮን የሚቆጠር ገንዘብ ከደንብ ውጪ ከመንግስት ካዝና ክፍያ መፈጸሙንና በርካታ ጉድለቶች መፈጸማቸውን የመስሪያ ቤቶቹን ስም በመጥቀስ ይፋ ያደርጋል። በዋና ኦዲተር አቶ ገመቹ ዱቢሶ የሚመራው ዋና ኦዲተር መስሪያ ቤት እንዲህ ያሉ ሪፖርቶችን ይፋ ማድረግ ከጀመረም ከአምስት ዓመታት በላይ ተቆጥረዋል። በአዲስ አበባ ዩኒቨርሲቲ የሕግ መምህሩ አቶ ሙልጌታ አረጋዊ እሳቸውም በየዓመቱ የሚቀርቡትን ሪፖርቶች በቴሌቪዥንና በጋዜጣ ሲነገሩ በተደጋጋሚ መስማታቸውን ይገልጻሉ። በቢሊዮን የሚቆጠር ገንዘብ መባከኑንም የሚያሳዩ ናቸው ይላሉ። በየዓመቱ የሚነገረው ኦዲተር ጄኔራሉ እየቀረበ ፓርላማ በየዓመቱ ጎደለ የተባለውን ባከነ የተባለውን ወይም በስነ ስርዓቱ ያልተወራረደ የሚለውን ገንዘብ ለታቀደለት ስራ ያለመዋሉን የሚያሳዩ በቢሊዮን የሚቆጠሩ የኢትዮጵያ ሕዝብ ገንዘብ ባከነ ነው የሚነገረው እና ፓርላማውም ሪፖርቱን ይሰማል። ለሚመጣው ዓመት ይህ ነገር እንዳያደገም ወይም እንዲስተካከል ሀሳቦች ይቀርባሉ። ይስተካከላል ተብሎ ምንድን ነው ቃል ይገባል። ከዛ በኋላ የሚጠየቁ ባለስልጣናት ይጠየቃሉ ይባላል። ግን ሲጠየቁ ማናቀም አናይም ጥራሽ፣ ቁጥሩ የባከነ ቁጥር ጨምሮ ነው የምትሰሚ። የዋና ኦዲተር መስሪያ ቤቱ የ2008 ዓ ም የበጀት ሪፖርቱን በ2009 ዓ ም ይፋ ሲያደርግ በገቢዎችና ጉምሩክ ባለስልጣንና አስር በሚሆኑ ዩኒቨርሲቲዎች በቢሊዮን የሚቆጠር ገንዘብ ሊወራረድ እንዳልቻለ ይፋ አድርጎ ነበር። ዋና ኦዲተር አቶ ገመቹ ዱቢሶ በግንቦት 22 2009 የ2008 በጀት ዓመት የተጠቃለለ የኦዲት ሪፖርት ግኝት ሪፖርት ሲያቀርቡ የመንግስት መስሪያ ቤቶች በተሰጣቸው የ የኦዲት አስተያየት መሰረት እርምጃ እንደማይወስዱና ይህም ትልቅ ፈተና እንደሆነባቸው ይፋ አድርገው ነበር። በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር ዶክተር ዳኛቸው አሰፋ ይህን ሪፖርት ተከትሎ የአቃቢ ህግ ያለ በሚል አንድ ጽሑፍ ጽፈዋል። የህዝብ ገንዘብ በሰፊው መባከኑን የሚያሳይ ሪፖርት እየተመለከትን እንዴት ዝም እንላለን ይላሉ። ጩኸቴን የሚሰማ ከተገኘ የዜግነቴን ለማሰማት ነው ይላሉ። በሪፖርቱ ላይ አዲስ አበባ ዩኒቨርሲቲን በተመለከተ እየወጣውን እንደ ምሳሌ ያነሳሉ። አዲስ አበባ ዩኒቨርሲቲ የሚመለከት ያገኙትን ችግሮች ያለ አግባብ ክፍያ፣ ያለ አግባብ ንብረት ግዢ፣ ህገ ወጥ ጨረታ በተለይ ብናወራ በብዙ ሚሊዮን ብሮች ነው። ገቢና ውጪ በህግ አለመመዝገብ፣ አለ የተባለ ገንዘብ ባንክ አለመገኘት፣ ያልተፈቀደ ገንዘብ መውጣት፣ በውጪ ህጋዊ ደረሰኝ ያለማዘጋጅ እያለ ያለ ይሄዳል። ይህ ሁሉ ተደምሮ በአቶ ገመቹ አቀራረብ ሰባት መቶ ሀያ ሚሊዮን ብር የሚደርስ የገንዘብ ችግር ተፈ ኢሬጉላሪቲ ወይም ደግሞ ለማግኘት አልተቻለም ው ይሄንን ብሎ አቅርበዋል። የአቃቢ ህግ ያለ ያልኩት ምንድን ነው? ይሄ እንደዚህ አይነት ችግር በሚፈጠርበት ጊዜ አቃቢ ህጉ መግባት አለበት፣ ክስ መመስረት አለበት። ግጭቶቹ ማን ምንድን ነው ይሄ ነገር ተብሎ መባል አለበት። እንደዚህ ያሉ የበጀት ጉድለቶች በአዲስ አበባ ከተማ መስተዳደር እንዳለም የሚጠቁም ሪፖርት ወጥቷል። የአዲስ አበባ ከተማ ዋና ኦዲተር የ2008 የበጀት ዓመት ከ400 ሚሊዮን 600 ሺህ ብር በላይ የመንግስት ሀብት መባከኑን አስታውቋል። የኦሮሚያ ክልል ጠቅላይ ኦዲተር በበኩሉ የመንግስት 320 ተቋማት ላይ ባካሄደው የሂሳብ አሰራር ከ2.7 ቢሊዮን ብር በላይ ጉድለት ማግኘቱንም ይፋ አድርጓል። አቶ ሙልጌታ አረጋዊ ሪፖርቶቹ የሚያሳዩት በአጠቃላይ በሀገሪቱ ያለውን የሀብትና የገንዘብ ብክነት ነው ይላሉ። እንግዲህ ይሄ ብር የሚመጣው ከኢትዮጵያ ህዝብ ነው። አብዛኛው በታክስ መልክ ወይም በግብር መልክ መንግስት ከሚሰበስበው በባጀት መልክ ተመድቦ በፌዴራል መንግስታት መንግስት መስሪያ ቤቶች እና በየክልሉም እንዲሁም የመንግስት መስሪያ ቤቶች ተመድቦ ቁም ነገር ይሰራበታል ተብሎ ተመድቦ ዝም ብሎ መንገድ ላይ ፈሶ የሚቀር ነው እንግዲህ እና ይህም ያሳይሽ በአንድ ቃል የኢትዮጵያ መንግስት ቁጥጥር የሚባል ቃል አሰራሩ ውስጥ እንደሌለ ለነገር ዝም ብሎ ቁጥጥር ማርቃል አለ፣ ግን በተግባር መንግስት ራሱን እየተቆጣጠረ ስላልሆነ በቃ ይኸው አሁን የምናየው ነገር። ብዙ ኢትዮጵያውያን ግብር ተጣለብን ያለግባብ ክፈሉ ተባል ብሎ የሚጨሙበት ሰዓት ነው። ያ በዚህ መልክ የተሰበሰበው ገንዘብ ግን ራሱ መንግስት ከዛ ከሰበሰብኩት ገንዘብ ይህን ያህሉ ባክኖብኛል ብሎ ሲነግስ እንግዲህ አስቢ፣ የኢትዮጵያ ሕዝብ በምን በራሱ መንግስት ላይ የሚኖረው እምነት ምን አይነት መሸርሸር ሊገጥመው እንደሚችል አሱ አቶ ሙልጌታ አረጋዊ ሪፖርቶቹ ከቀረቡ በኋላ የጎደለው ወይም የባከነው ገንዘብ የት ገባ ብሎ የሚጠይቅ አካል የለም፣ የሚጠየቅም አካል የለም ይላሉ። ዶክተር ዳኛቸው በበኩላቸው በቴሌቪዥንና ና በሬዲዮ ወይም የመንግስት ባለስልጣናት ቀርበው ችግሩ እንዳለ ሲናገሩ ከመደመጥ ውጪ ይህ ነው የሚል እርምጃ ሲወሰድም አይታይም ይላሉ። በቴሌቪዥን ማሳማታት ጥልቅ ተሃድሶ እንባላለን። ምንድን ነው ጥልቅ ተሃድሶ? የተወሰኑ ሰዎች ላይ ክስ ተመሰረተ። ዩኒቨርሲቲ አካባቢ ማለት ነው ከአዲስ አበባ ዩኒቨርሲቲ ውጪ እንደዚም ብሎ እኮ ነው የህዝብ ገንዘብ እኮ ነው የሚጠፋው። ታክሲ ይጨምራል። በቆሎ የሚሸጡ ሰዎች ላይ ሁሉ ታክሲ ተጨምሯል። እነህ ጎበዞች ሰባ ስምንት ሚሊዮን ብር እየነዱ በካ ያስገነባ ነው። አምሳ ሚሊዮን ብር መቶ ሚሊዮን ብር ያለ ጨረታ እየሰጡ ይሰሩታል። በቃ አዲስ አበባ እና ይሄ ይሄ አይደለም። ይሄ የመንግስት ተቋም ራሱ ሀያ አንድ ሚሊዮን ብር ጠፋ ማለት ነው ማለት ነው፣ አዲስ አበባ ዩኒቨርሲቲ ብቻ። ዶክተር ዳኛቸው አያይዘው ተወሰዱ የሚባሉት እርምጃዎችም የይምሰላቸው ለዚህ ነው የአቃቢ ህግ ያለ ያልኩት ይላሉ። ቢያንስ በዚህ ጉዳይ እንኳን በገለልተኝነት ጣልቃ ገብተው ሀገርን ከመዘረፍ ቢታደጉ ብዬ ነው ብለዋል። አቶ ሙልጌታ በበኩላቸው ገንዘቡ የሚጠፋውም ሆነ ሪፖርቱ የሚቀርበው በመንግስት መስሪያ ቤቶች ነው ይላሉ። ስራ አስፈጻሚ ከፍተኛ ስልጣን ስላለ ፓርላማው ስራ አስፈጻሚ ገንዘብ የሚያጠፉት የመንግስት መስሪያ ቤቶች የስራ አስፈጻሚ አካላት ስራ አስፈጻሚ ሆነ ገንዘቡን እያባከነ ያሉ እና እሱም መቆጣጠር የሚችል ህግ አውጪ የለም። እሱም መቆጣጠር የሚችል ፍርድ ቤቶች ደግሞ የልድም ነው። በዚህ ምክንያት ስራ አስፈጻሚ ከቁጥጥር ውጭ ሆነዋል። በዚህ ምክንያት ጥያቄ የሌለበት ስርአት ነው ያለ ነው ለማለት የሚያስደፍር ሁኔታ ነው ያለ ነው እና በዚህ ምክንያት በተደጋጋሚ ችግሮች፣ ለምሳሌ ጠቅላይ ሚኒስትር የተናገሩትም ተስፋዊ ይሆናል። የኢትዮጵያ ስልጣናቸውን ለግል ጉዳያቸው የሚጠቀሙ ባለስልጣናት አሉ። ባለ አንደበታቸው ሌላ ጊዜ ተመልሰው በዚህም ባለስልጣናት ፍርድ ቤት ጽሁፍ ዘንድ እንዳስቀጣቸው ግን ማስረጃ የለንም ሁላ የሚባልበት ሀገር ነች እና የሀገር መሪ መጥቶ የቦች ባለስልጣናት አሉ ይልሽና ግን የቦችን መቅጣት የሚችልበት ማስረጃ የለኝም ብሎ ነግሮች በቃ በየቤት የሚሰጅበት ነው። ስለዚህ የቁጥጥር ስርአት የለንም ች መቆጣጠር አልቻለን። የፌዴራል ዋና ኦዲተር መስሪያ ቤት በተደጋጋሚ በሚያቀርበው ሪፖርት ከመሻሻል ይልቅ ተጨማሪ ጉድለት እያሳየ መምጣቱ አሳሳቢ መሆኑን ሲገልጽ ቆይቷል።